ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋብና የመሰናዶ ጀምሯል። እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ። በምሽቱ ሴቶችን የሚዘክሩ ዘገባዎችና መሰናዶዎች ወደ እናንተ እናደርሳለን። በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የእነሱንም ጆርኒ መስማትና ከእነሱ መማር በጣም ኢንስፓይሪንግ ነበረ።

ዓለም አቀፉን የሴቶች ቀንን ለመዘከር ከተሰናዳው ዘገባ ላይ የተወሰደ ድምፅና ምስል ነው የተመለከታችሁት እንዲሁም የሰማችሁት። በምሽቱ ይደመጣል። ሌሎች ወጣት ተኮር ዘገባዎችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዳላስ ከተማ የተወለደችውና ከአራት ዓመታት በፊት በ15 ዓመቷ በካንሰር ሕይወቷ ያለፈው ገሊላ መኮንን በሕይወት እያለች ከ10 ዓመቷ አንስቶ ልጆችም መርዳት ይችላሉ በሚል ራዕይ ከሁለት ልጆቿ ጋር በመሆን ከሁለት ጓደኞቻ ጋር በመሆን ኢትዮጵያ ላሉ ልጆች እርዳታን ስትልክ ነበር። ይህንን የምታደርገውም እርሷና ጓደኞቿ ለልደታቸው እንዲሁም ደግሞ ለገና በዓል ከሚሰጣቸው ስጦታ በማጠራቀም ነው። ገሊላ ህይወቷ ካለፈ በኋላ ቤተሰቦቿ የበጎ አድራጎት ድርጅት በስሟ አቋቁሞ ከአካባቢው ማህበረሰብ ጋራ በመሰባሰብ 120 የሚሆኑ ቤተሰቦችን ኢትዮጵያ የሚገኙ ልጆችን በመርዳት ላይ ይገኛሉ። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው በፍቃዱ መውረዳ ነው። እንደዛ እናልፋለን። በዩናይትድ ስቴትስ ግዛት በዳላስ ከተማ ተወልዳ ያደገችው ገሊላ መኮንን ከቤተሰቦቿ ጋር ወደ ወላጆቿ ሀገር፣ ኢትዮጵያ የሄደችው የአስር ዓመት ጉብል ሳለች ነበረ። ኢትዮጵያ በነበረችበት ወቅት አንድ በህይወቷ ውስጥ ትልቅ ጥያቄ ያኖረ ነገር ተመለከተች። አባቷ አቶ መኮንን ኃይለ መስቀል ገሊላ በኢትዮጵያ ጉዞዋ ስለገጠማት ነገር እንዲህ ይላሉ። ከእናቷ ጋር እና ከቤተሰብ ጋር ወደ ጻድቃኔ ማርያምና አርሴማ የሚባሉ ቤተክርስቲያኖች ለጸበል ሄዱ። ከመንገድ ከእንትን ወርዶ በግሪክ የሚካሄድበት መንገድ አለ። ያንን ሲሄዱ ነው ገሊላ ትምህርት ቤት ልጆች ወደ ትምህርት ቤት በባዶ እግራቸው የተቀዳደደ ጫማ፣ ልብስ ለብሰው የደብተር መያዣ ወይም ደግሞ ቦርሳ የሌላቸው እና መሆኑን ያየችው በዛ እግረ መንገዱ አንስቴር ትምህርት ቤት የተባለውንም ትምህርት ቤት አይታ እና ያንን ካየች በኋላ ልትቀበል አልቻለች። ከዛ ከተመለሰች በኋላ ብዙ ጊዜ ስለ እነሱ ነው የምታወራው። እነሱን ለመርዳት ነበር ሀሳቧ። ሁል ጊዜ ስትናገር የነበረው አድጌ ኮሌጅ ከጨረስኩ በኋላ የመጀመሪያ ስራ የሚሆነው ይንን ነው ማደርገው ትል ነበር። ጋሊላ ሁኔታውን ከተመለከተች በኋላ ጥያቄና ህልም ይዛም ወደ አሜሪካ ተመለሰች። ራሷን የጠየቀችው ልጆች ልጆችን መርዳት ይችላሉ ብላ ነበረ። ያገኘችውን ምላሽ አዎ ይችላሉ የሚል ነው። ከዚያም ልጆችን መርዳት ይችላሉ ወይም ኪድስ ካን ሄልፕ ቱ የሚል ራዕይ ይዛ እህቷንና ሁለት ጓደኞቿን አሳመነች። ለልደታቸውና ለገና በዓል የሚሰጣቸውን ስጦታ ለዚሁ በጎ ተግባር ለማዋል ተስማምተው በ2018 የገና በዓል ባገኙት የ300 ዶላር ስጦታ መነሻነት የገሊላ ሕልም እውን ሊሆን ጀመረ። ገሊላ በእህቷና በሁለት ጓደኞቿ ብቻ ሳትወሰን ሕልሟን ወደ ትምህርት ቤት ጓደኞቿም አደረሰች። በምናቧ የመሰረተችውን ድርጅት ኪድስ ካን ሄልፕቱ ለማስተዋወቅና በእግሩ ለማቆም እየተጋጭ ሳለ ያልተጠበቀ ነገር ተፈጠረ። ገሊላ ድንገት ታመመች። ካንሰር መሆኑ ታወቀ። ከዛ በኋላ ሆስፒታል እያለች በአጋጣሚ የሜከዊሽ የሚባል ኦርጋናይዜሽን መተው ግን መጥተው አሸንፈሻል፣ የደረ ዊን አርገሻል፣ ና የምትፈልጊው ቦታ መሄድ ትችላለሽ። አለምን የትኛውም ቦታ ሄደሽ መጎብኘት ከነ ቤተሰቦችሽ ሽ ትችላለሽ። እዚህም ታዋቂውም ፕሬዚዳንቱንም ጭምር ታዋቂ ሰዎችን ማግኘት ብትፈልጊ ማንኛውንም ነገር ዊሽሽን ማድረግ ትችላለሽ እና ንገሪን፣ ብለዋት ጠየቋት። ሜክ አዊሽ ወይም ቼርተምኝ የተሰኘው በጎ አድራጊ ድርጅት ልክ እንደ ገሊላ በጠና ታመው የመዳን ተስፋ የሌላቸውን ልጆች ሕይወታቸው ከማለፉ በፊት ወደፈለጉበት ቦታ ሄደው እንዲደሰቱ የገንዘብ ሽልማት ይሰጣቸዋል። ገሊላም ከነዚህ ልጆች አንዷ ሆና ተመረጠች። ገንዘቡን ግን ልትዝናናበት አልፈለገችም። እኔ አሁን አንደኛ ታምም ያለው አልጋ ላይ ነው ያለሁት ብሄድም ብዙ ማስቸገር ነው የሚሆነው። ነገር ግን እኔ በአእምሮ ያሉ ልጆች አሉ። ከጓደኞች ጋር የጀመርኩት ኦርጋናይዜሽን አለ። ገና ህጋዊም አላደረግነውም። ገና እንደ ጀመርነው ነው ያለው ነው እና እሱን ህጋዊ አድርጎልኝ፣ ይሄንን ፈንድ ወደዛ አዙሩልኝ የሚል ጥያቄ ጠየቀቻቸው። ገሊላ የታመመችው በጥቂት ሰዎች ላይ ብቻ የሚከሰትና ክሊርሴድ ሳርኮማ በመባል የሚታወቅ በእጅና በእግር አልፎ አልፎም በሆድና በጭንቅላት ውስጥ ያሉ ለስላሳ የሰውነት ክፍሎችን የሚያጠቃ ለመርዛማ ኬሚካሎች ከመጋለጥ የሚመጣ የካንሰር አይነት ነበረ። ለወራት በሕክምና ስትታገዝ የቆየችው ገሊላ እንደ አውሮፓ አቆጣጠር ማርች ወይም መጋቢት ስድስት ሁለት ሺ ሀያ የህልሟን እውንነት አደራ ሰታ በተወለደች በአስራ አምስት ዓመቷ አረፈች። ከእልፈቷ በኋላ አደራዋን እውን ለማድረግ ወላጆቿና ወዳጅ ዘመዶቿ ገሊላ በፈጠረችው ኪድስካን ሄልፕቱ ልጆችም መርዳት ይችላሉ በሚለው ሀሳብ ስር ተሰባስበው ቦርድ መስርተው እርዳታ ማሰባሰብና ስልት መንደፍ ጀመሩ። ለመጀመሪያ ጊዜም ለሀያ ልጆች የሚዳረስ ድጋፍ ወደ ኢትዮጵያ ገሊላ በቁጭት በተነሳችበት ቦታ ለሚገኙት ልጆች ተወሰደ። እንግዲህ ስሜ መቤት ጌታቸው እባላለሁ በዋይሊ ሲቲ በምትባል ከተማ ውስጥ ነው የምኖረው እና በገሊላ ኪድስ ክንሄልፕቱ ቦርድ ሜምበር ነኝ። ያው እንግዲህ ቀድሞ አቶ መኮንን እንደገለጹት የምናደርገው ልጅ ኪድስ ክን ሄልፕቱ ያው ልጅ ልጅን እንዲረዳ ነው እና እዚህ አሁን እኛ እየሰራ ያለ ነው፣ ልጆቹን ኮንቪንስ በማድረግ እንዴት አድርገው ልጆቹን እንደሚረዱ የልጆቹን ሁኔታ በማስረዳት ፎቶዎች ምናምኖች ይዘን መተናል። እሱን እያሳየ ናቸው ልጆቹ። ቤታቸው ያጠራቀሙትን ብር እንግዲህ እስካሁን አንድ ልጅ ስፖንሰር ለማድረግ አንድ መቶ ሀያ ብር ዶላር ነው የሚፈለገው እና እነሱ አመቱ ሙሉ ትንሽ ትንሽ ባንክ ሰጥተናቸዋል ለልጆቹ ሳንቲም የሚሆን ያገኙትን እየከተቱ አሁን ባለፈው መቶ ሀያ ብር ይዘው መጡ ከዛች ባንክ ውስጥ በግላቸው እና ልጆቹ እንትኑ ልባቸው ገብቷል። በቃ ሊረዱ ፈልገዋል። እነኝ የነገር ናቸው ልጆች። ስለ ልጆቹ ያለውን ሁኔታ ሲያዩ እሱን ለማድረግ በቃ ተነሳስተዋል ማለት ነው። አንድ የምናሰባስብበት ዘዴ እሱ ሲሆን ያው እንዳለው እሱ መጀመሪያ እሷ ካገኘችውም ገንዘብ ከኛም ከኛም ሆኖ ሀያ ልጅ ይዘን ለሀያ ልጅ ይዘን ተነስተን የመጀመሪያውን ስጦታ ልሰጥ የሄድኩት እኔ ነበርኩት። ልጆቹንም ልተዋወቅ እና ስጦታም ልሰጥ ሲሄድ አሁን እሱ እንዳለው ማሪናታ የሚባለው ካምፓኒ፣ ሴትዮዋ በጎ ወዳጃችንና ጥሩ ሰው ናት እና በቀልድ ቴጂ ነው ብላ አብሬሽን ሄዳለች አቹ ነው ስሙ እና ንሂድ አለችኝ። የዛን ጊዜ ማለት ነው። ወደ ደብረ ብርሃን መጣች ከእኔ ጋር ና በቃ ከሄድኩ አይቀር ለመቶ ልጅ ለአንድ ጊዜ ብቻ ነው ነው የምሰጠው፣ ግን መቶ ልጅ አዘጋጁልኝ እናንተ የምሰጡትን ነገር ለመቶ ልጅ እኔ ደግሞ ሰጣለሁ ዋንታይ ማለች እና እሷ ለመቶ ልጅ እዛ ስትሄድ እኔ ለሀያ ልጅ ይዤ የዛ ዕለት ለመቶ ሀያ ልጅ ሰጠን ማለት ነው። እና በቃ በጣም ነው እሷ ስሰጣቸው ወይም ስንሰጣቸው፣ እኔ ውስጥ የነበረው እንዴት ነው የሚቀጥለው አመት እነኚህ ልጆች እንግዲህ እስካሁን አቅማችን ሀያ ነው። ሌላ መቶ መጨመር በአንዴ ከባድ አይደል? ከዛ በቃ እንዴት ነው እያልኩኝ የማስበው እንዴት እንደምናደርግ ነበር። እና በቃ ስመጣ ያው ቦርድ ሜምበሮችንም ስብሰባ አድርገን በቃ እነኚህ ልጆችማ በዚህ አመት ማግኘት አለባቸው ብለን በጣም ከአንዲም ሁለቴም አደረግን። የዛ አመትና እግዚአብሔር ይመስገን ተሳክቶልን ያው አሁን በአንዴ መቶ ሀያ ልጆች አሉ። ለሀያዎቹ ልጆች እርዳታው እንዲያደርሱ የተላኩት ወይዘሮ እመቤት ጌታቸው ወደ ኢትዮጵያ በሄዱበት ወቅት በአገር ውስጥ ከሚንቀሳቀሰው ማራናታ የተሰኘ በጎ አድራገው ድርጅት ኃላፊ ጋር ተገናኙ። ስለ ገሊላም ሕልም አስረዷቸው። የድርጅቱ ኃላፊም በሐሳቡ ተደስተው ለአንድ ጊዜ ብቻ የሚሆን እርዳታ ለመቶ ልጆች ለማበርከት ቃል ገብተው ከወይዘሮ እመቤት ጋራ ወደ ተረጂዎቹ ሄደው ከአሜሪካ የመጣውን ድጋፍ ጨምሮ ለአንድ መቶ ሀያ ልጆች የሚበቃ እርዳታ ተሰጠ። ከዚህ በኋላም የእርዳታው ትኩረት በ120 ልጆች ላይ ሆነ። 120 ልጆችን በቋሚን ለለመርዳት የሚቻልበት ስልትም ተነደፈ። በዚህም መሰረት አሜሪካ ውስጥ ፈቃደኛ የሆኑ ልጆችን የማሳመን ስራ ተጀምሮ ጥረቱ ስኬታማ ሆነ። እናም ዛሬ በአሜሪካ ነዋሪ የሆኑ ልጆች በኢትዮጵያ ለሚገኙ 120 ልጆች በየአመቱ የትምህርትና የቁሳቁስ ድጋፍ ያደርጋሉ። የዚህ እርዳታ ተጠቃሚ የሆኑ ልጆችን ወላጆችም አነጋግረናል። ስንያጣደ ስና ይባላል። ልጆቻችንን በአግባቡ እያስተማሩልን ነው። በአግባቡ የሚገባቸውን ድጋፍ እያደረጉልን ነው። ለትምህርት ቤትም ጥሩ ደረጃ ያላቸውን ተማሪዎች ማበረታቻ ድጋፍ በጣም እያደረጉልን ነው። እኔ ሚ መንግሥቱ ባለሆኔ በምስል ድጋፍ ተደርሰናል። ሲቀጥልም በየአመቱ ደብዳር የሚስቶም ኢኒፎርምም ሁሉም ነገር አለ እዛ የተንዘገነ ይሁን እስካሁን ድረስ እኔ በልጆቼ በኩል ሁሉም ነገር ደስተኛ ስለሆንኩ በእኔ በኩል ችግር የለም። ልጆቼ ስለተጠቀሙብኝ፣ ልጆቼ ገና ደረጃ ስለደረሱልኝ እኔ በጣም በእነሱ ደስተኛ ነኝ። በአሁኑ አቶ ዘሩባቤል ይመኑ የገሊላ ድርጅት የኪድስ ካን ሄልፕቱ የሀገር ውስጥ በጎ ፈቃደኛ አስተባባሪ ናቸው። ድርጅቱ ለወደፊት በተጨማሪ ቢያተኩርበት ጥሩ ይሆናል የሚሉትንም ሀሳብ አካፍለውናል። የሚረዱት ተማሪዎች ለአሁኑ መቶ ሀያ ተማሪ እየረዳን ነው። በአመት እያገዝን ያለ ነው። አሁን የሚያስፈልጋቸው ደብተር፣ የሚያስፈልጋቸው እስክሪብቶ፣ የሚያስፈልጋቸው ጫማም ኢቭን ጫማም አብረን ነው የምናግዛቸው። አሁን ባለው ሁኔታ የትምህርት ቁሳቁስን ምንም ችግር የለም እና ወደፊት ደግሞ አቅም ፈጠር አቅም ልጆቹን በምግብ ደግሞ አብሮ ማገዝ ቢቻል ምክንያቱም አንዳንድ ተማሪዎች ሳይበሉ የሚማሩ ተማሪዎች አሉ እና ደግሞ ምግብን በማገዝ በኩል ቢደረግ አቅም ፈጠር ከደ እሱ መልካም ይመስለኛል። ከመቃብር በላይ እና ከሞት ባሻገር የሆነው የገሊላ የሰብአዊነትን በተረጂዎች ቁጥርም ሆነ በአካባቢ ሽፋንም እንደሚሰፋ ወይዘሮ መቤት ተስፋላቸው፣ እግዚአብሔር ከረዳን ሁለት መቶ ወይም ሁለት መቶ ሀምሳ ልጆች አድርገን ለመርዳት ነው። ብዙ ልጆች ደግሞ አሁን እንግዲህ እንደምታየው ካገኘን በተለያየ ቦታ ላይ እዛ ደብረ ብርሃን ብቻ መሆን የለበትም። እንግዲህ አላማችን ትልቅ ነው። ይህ ድርጅት በኢትዮጵያ ውስጥ ብቻ ሳይሆን ዩናይትድ ስቴትስ ውስጥ የሚገኙ ችግረኛ ልጆችን ለመርዳት ገሊላ የነበራትን ሕልምም ተግባራዊ እያደረገ መሆኑን ለማወቅ ተችሏል። ለአሜሪካ ድምፅ ራዲዮ በፍቃዱ ሞረዳ ነኝ ከዋሽንግተን ዲሲ። የአውሮፓውያኑ መጋቢት ወር ከገባ አንስቶ በተሰማሩበት መስክ ልቅናን ያሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ድንቅነሽ ልዩ መርሃ ግብር ከሰሞኑ በዚህ በዋሽንግተን ዲሲና አካባቢው ተካሂዷል። ሀብታሙ ስዩም ዝግጅቱን በወፍ በረር ያስቃኘናል። የአውሮፓውያኑ መጋቢት ወር በገባ የመጀመሪያዎቹ ቀናት ውስጥ በተሰማሩበት መስክ ልቅና ላሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ልዩ መርሃ ግብር ይከናውናል። ለአምስተኛ ጊዜ የተካሄደው የሽልማትና የእውቅና ዝግጅት መጠሪያ ድንቅ ነሽ ይሰኛል። ሽልማቱን ካሰናደው አካል መስራቾች መካከል አንዱ የሆነችውና የዘንድሮ ሽልማት ስነ ስርዓት የህዝብ ግንኙነት ጉዳይ ኃላፊ ጀሚላ ተሰማ ድንቅነሽ የሽልማት ስነ ስርዓት የመጋቢትን ወር ጠብቆ የሴቶችን ስኬት ለማጉላት ያለመበትን ምክንያት እንዲህ ታስረዳለች። እንግዲህ ድንቅነሽ የምናከብረው በየአመቱ ማርችን እየጠበቅን ነው። ማርች ደግሞ በዓለም አቀፍ ደረጃ እንደምታውቀው የሴቶች ቀን የሚከበርበት፣ እንዲሁም ደግሞ እዚህ ሀገር የሴቶች ወር ተብሎ ነው የሚታወቀው። ማርችን ጄኔራል እኛም እንግዲህ እንደ ነሽ ላቅ ያለ ሚና ለነበራቸው ማህበረሰባችን ውስጥ ትልቅ አስተዋጽኦ ላደረጉ በራሳቸው በህይወታቸው ስኬታማ ሆነው ለሌሎች ምሳሌ መሆን የሚችሉ ድንቅ ሴቶችን በተለይ ደግሞ እኛን ለየት ያደርገን እድሉን ያላገኙ ብዙ ስራ ሰርተው ለሌሎች ምሳሌ መሆን እየቻሉ እውቅና ሽልማት ያላገኙ ሴቶችን ትኩረት አድርገን ከማይኖሪቲ የሆኑትን እውቅናና ሽልማት የምንሰጥበት ፕሮግራም ነው ማለት ነው። በዚህ ውስጥ እንግዲህ ያለፉትን እንደዛ እውቅና ከመስጠታችን ባለፈ ለሚመጣው ለወጣቱም ተምሳሌትም የሆኑ ሰዎችን ነው አብረን የምናወጣው ማለት ነው። በሰሜን አሜሪካ በሚኖሩ ትውልደ ኢትዮጵያውያን ዘንድ መሰል የአክብሮትና ምስጋና ምሽቶች አዲስ አይደሉም። ይሁንና ተሸላሚዎች ከሚታጩበት ሂደትና አካታችነት ግቡ አንጻር የሽልማት ዝግጅቱ ልዩ እንደሆነ የነገረችን ደግሞ የድንቅነሽ ተቋም አጋር መስራችና የዘንድሮ ሽልማት ኃላፊ ሀሊማ በሽር ናት። ስራዎችን የሚያልቅ ሴቶችን የሚያበረታታ ሁሉንም አካታቸው የሆነ ፕሮግራም እስካሁን ድረስ እንግዲህ አላጋጠመንም እና እንዲሁ ተሰባስበን ስንወያይ ለምን እኛን ጀምረውም በኛ ይጀምራል ከሚል የኃላፊነት ስሜት ነው መስራት የጀመር ነው። ለምሳሌ ኢቨን አሁን የዘንድሮውን የዓለም አቀፍ የሴቶች ቀንን መርህ ቃል እንኳን ብናየው ኢንስፓየር ኢንክሉዥን ወይም ደግሞ ማካተትን ማነሳሳት የሚል ጭብጥ አለው እና ያ ማለት ሴቶችን ከየት መጡ፣ ምን ዘር አላቸው፣ ምን ሃይማኖት አላቸው፣ ምን አይነት የገቢ እርከን ላይ ነው ያሉት ሳንል እኩል እድል በተለያየ ጎዳና በትምህርቱም፣ በስራውም በሁሉም እኩል እድል እንድንሰጣቸው እንድናበረታታቸው፣ በተለይ ደግሞ በውጭ የሚኖሩ ትውልድ ኢትዮጵያውያን እና ኢትዮጵያውያን ያው መቼም ለየት እንላለን አለን በሰው ሀገር ስንኖር የመጣንበት ሀገር ወይም የተፈጠርንበት ሀገር አይደለም እና ያ ልዩነታችን የውበታችን ምንጭ እንጂ ከሌላው የሚያሳንሰን ነገር አለመሆኑ ሁላችንም እኩል ነን የሚደግፍና ያንን እንድናስተውልና ሴቶቻችንን ወደፊት እንድንገፋ ለሁላችን የተደረገ የተግባር ጥሪ። በቨርጂኒያ ግዛት ስፕሪንግፊልድ ውስጥ በሚገኘው ዋተርፎርድ አዳራሽ በተካሄደው የዘንድሮ የሽልማት ስነ ሥርዓት ሰባት ሴቶች ለክብር በቅተዋል። በልዩ የአመራር ክህሎት የሚመሩት ተቋም ለብዙሀን የተረፈ አገልግሎት እንዲሰጥ ያስቻሉት የወገኔ ፋውንዴሽን ኃላፊ ወይዘሮ ኒኒ ለገሰ ቀዳሚዋ ተሸላሚ ነበሩ። ሽልማቱ የፈጠረባቸውን ስሜት አጋርተውናል። ደስ ያለኝ በራሳችን በሀገራችን ሰዎች ምስጋና ማግኘቱ ልክ ሌላ ደግሞ የተሻለ ለመስራት ስንቅ ነው እና በጣም ነው የማመሰግናቸው። ካላቸው ሰዓት የቤተሰብ ማስተዳደር ሙሉ ሁሉም ሰራተኞች ናቸው። ያንን ሁሉ ተቋቁመው እንደዚህ አይነት የሚያበረታታ ዝግጅት አድርገው የሚሰራ ሰው ፈልገው መርጠው፣ ያንን ሰዓት መስዋዕት አድርገው እኔንም እዛ ውስጥ ስላካተቱኝ በጣም ስተኛ ነኝ ከልቤ ላመሰግናቸው፣ ወዳለሁ። ለበርካታ ዓመታት ከዩናይትድ ስቴትስ በተሻገሩ የሰብአዊነት ተግባራት የብዙሐንን ሕይወት ማፍካት እንደቻሉ የተነገረላቸው የተቀው ዓለም አቀፍ ድርጅት መስራች ወይዘሮ ዚነት መሐመድ የዕድሜ ዘመን ልቅና ተሸላሚ ሆነዋል። በጤና በማህበረሰብ ንቃትና ሰብአዊነት አበርክቶት ስማቸው በክብር የተነሳው ወይዘሮ ዚነት የአሁኑ ሽልማት የቀጣይ የቤት ስራን ጠቋሚ ያደራ አድርገው ቆጥረውታል። ድንቅነሽ ራሱ እውነትም ከሰማቸው በላይ ነው። እንደዚህ አይነት ስራ ሰርተው እኛን ደግሞ ትንሽ ለሰራናት ለማበረታታት ለወደፊት ተስፋ እንዲኖረን ጠርተው እንደዚህ አይነት ሽልማትም ስለሰጠኝ በጣም ተደስቻለሁ። ገና ለወደፊቱ ብዙ ይጠበቅብናል። እንደ ኮሚኒቲ ሆነን እዚህም ሀገር ለተወለዱት ወጣቶቻችን አገር ቤት ላሉትም ደግሞ ወገኖቻችን መርዳት ስላለብን ይህንን አጀማመር ልክ እንደ ሆምወርክ ነው ብዬ ነው የማየው። ገና መጀመራችን ነው እና ለእኔ በበኩሌ ይህን ነገር እንድሰራ እንድገፋበት ብዙ ነገራችን ማድረግ እንዳለብኝ ነው የሚያሳየኝ። እና በጣም ደስ ብሎኛል። በትምህርት ዘርፍ ላከታተሉት አርያነት ያለው የስኬት ታሪክ የክብር ሽልማት የተበረከተላቸው ሌላኛው ተሸላሚ ዶክተር ሊያ ብርሃኒ ናቸው። ዶክተር ሊያ የማኅፀንና ጽንስ ሐኪም ለመሆን ያስቻላቸውን የሕክምና ትምህርት በላቀው ሁኔታ በማጠናቀቅ ሳይገቱ በጤና አገልግሎት አስተዳደር የማስተርስ ዲግሪ፣ በሕግ ትምህርት የጁሪ ዶክትሬት ዲግሪ ለመጫን የበቁ ናቸው። ሸላሚውን ተቋም አመስግነው ለትምህርት ዓለም ስኬት ካበቋቸው ሚስጥሮች የተወሰነውን አጋርተውናል። ሚስጥሩ ትልቁ ሚስጥር ምንድን ነው? ግቡ ዲግሪው ግራጁዌት ተደርጎ የሚገኘው ነገር ሳይሆን ራሱ ፕሮሰሱ ትምህርትን የመገብየት ፕሮሰሱ ራሱ የሚያስደስት ነገር አለው እና ትምህርትን መውደድ ራስን ማሻሻልን ያንን ፕሮሰስ መውደድ ነው። በጣም በቃ ፊውል አድርጎ ከአንዱ ወደ አንዱ የሚያስኬደው አንዱ እሱ ነው። ሁለተኛ ደግሞ ትንንሽ ግቦች ሴትአፕ ማድረግ ማለት ሆምወርክ ዴድላይን ካለኝ እሷ ላይ ብቻ ፎከስ ማድረግ፣ ፋይናል ኤግዛም ካለ እሷ ላይ ብቻ ፎከስ ማድረግ። ምክንያቱም ለፋይናል ኤግዛም እየተዘጋጀው የዛሬ አራት ዓመት እንደዚህ አድርገህ ይሄን ጨርሼ እንደዛ የሚለውን ነገር ፎከስ ካደረግኩኝ ዲስትራክት ያደርገኛል። ስለዚህ ዲስትራክሽኖቹን በተቻለ መጠን ለማስወገድ ዲስፕሊን ያስፈልገዋል። ሌላው ደግሞ የእርግጥ ሰላሮፍ ወይክ ብዙ ብዙ ያስከፍላል። ዋጋ ያስከፍላል። ሰርግ፣ የጓደኛ ሰርግ አላደለም የተለያዩ እንትኖች ጌቫፕ ማድረግ ሊያስፈልግ ይችላል። የግድ መሆን የለበትም። አንዳንዱ ግን ለምሳሌ ሜዲካል ስኩል ብዙ ነገር ጌቫፕ ማድረግ ነበረብኝ በዛ ውስጥ በማልፍበት ዘንድሮ ላይ በማህበረሰብ አገልግሎት ተሸላሚ የሆኑት ይመለከተኛል በሚሰኘው የበጎ አድራጎት ተቋማቸው አማካኝነት ድጋፍ ለተነፈጋቸው ኢትዮጵያውያን ተስፋ መሆኑ የቻሉት ወይዘሮ ነይማ ሙዘይን ሆነዋል። በተወካያቸው በኩል ሽልማቱን ተቀብለዋል። ወደ ቀሪ ተሸላሚዎች እንመለሳለን። ስለ ምሽቱ ሌሎች ክንዋኔዎች ጥቂት እንበላችሁ። ይህ ምሽት የምስጋናና የአክብሮት ምሽት ብቻ አይደለም። ትውልደ ኢትዮጵያን ሴቶች የሚገጥሟቸውን ተግዳሮቶች የሚመክቱባቸው መላዎች በአነቃቂ ተናጋሪዎች በኩል የተወሱበት፣ ብቻቸውን ልጆችን የሚያሳድጉ እናቶችን የተመለከተ አጭር ውይይት የቀረበበትም ነበረ። ወደ ሽልማቱ ስንመለስ በንግድ ዘርፍ ልቅና የዘንድሮ ተሸላሚ ዶክተር አልያት ኢማም ሆነዋል። ዶክተር አልያት ቨርጂኒያ ቤች ከተማ የሚገኘው አትላንቲክ ፊዚካል ቴራፒ የተባለ የጡንቻና ተጓዳኝ አካላት ሕክምና ተቋም መስራችና ሐኪም ናቸው። የአሁኑ ሽልማት ከጀርባ ሆኖ ላገዟቸው ሁሉ የሚዳረስ ክብር መሆኑን ነግረውናል። ለዚህ ሽልማት ሆኔ በጣም ደስ ብሎኛል። ያው ይሄ ሽልማት የኔ ብቻ አይደለም የብዙ ሰዎች ሰፖርት አለበት። የልጆቼ አራት ልጆቼ፣ የቲኔጀር ልጆቼ፣ የባለቤቴ፣ የወንድሞቼ፣ የእናት፣ የአባቴ የአባቴ ደግሞ በህይወት ሆኖ ይህንን ነገር ቢያይኖረው በጣም ደስተኛ ይሆን ነበር እና በጣም ደስተኛ ነኝ። የወደፊቱ ጄኔሬሽን የምመክረው ነገር ቢኖር ማንም ሰው የፈለገውን ነገር አሜሪካን ነው ቁጭ ብሎ ማድረግ እንደሚችል እኔ ሊቪንግ ዊትነስ ነኝ። ምክንያቱም ምንም ነገር በቀላል የሚገኝ ነገር አደለም፣ ግን የሰው ልጅ ፍላጎት ካለው ዲተርሚኔሽን ካለው ማድረግ እንደሚችል ነው እኔ የዛ ሊቪንግ ዊትነስ ነኝ። ድንቅነሽ የሽልማት ስነ ስርዓት ስኬት የደራረቡ አዋቂ ሴቶችን ብቻ ሳይሆን በለጋ ዕድሜያቸው ተስፋ ሰጪ አቅምን ያሳዩ የነገ ባለአደራዎችንም ሸልመዋል። የሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ክፍል ተማሪ ትውልድ ኢትዮጵያውያን ሕፃናትን ከአማርኛ ፊደላት ጋር የሚያስተዋውቀው ሃሁ ለርን ተቋም መሥራችና ና በጎ ፈቃደኛ ሀና ተስፋዬ የዚህ ዘርፍ ተሸላሚ ናት። በዚህ ዘርፍ ሌላኛዋ ተሸላሚ ወጣት ሪሃን መሐመድ ስትሆን የአሜሪካን ዩኒቨርሲቲ ተማሪ የሆነችው ሪሃን ከተለያዩ ማህበረሰብ አቀፍ ተቋማት ጋር በመተባበር ላበረከተችው ብዙሀንን የጠቀመ አገልግሎት እውቅና ተሰጥቷታል። ሁለቱ ወጣቶች ስለ ሽልማቱ ቀጣዩን ብለውናል። ከህናን ጀምር። አመሰግናለሁ። በጣም ደስተኛ ነኝ ይ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የእነሱንም ጆርኒ መስማትና ከነሱ መማር በጣም ኢንስፓይሪንግ ነበረ። እኔም ለእኔ ይሄ ሽልማት ወደፊት ብዙ ነገር እንዳድርግ ሞቲቬት የሚያደርገኝ ነገር ነው። ገና ብዙ የሚሰራ ነገር አለ። ምንም አልሰራሁም ገና ለዛ በርቺ የሚል ሞቲቬሽን የሰጠኝ ሽልማት ነው። በጣም አመሰግናለሁ። እውነት ለመናገር በጣም ተገርሚ ያለው ይህንን ሽልማት አገኛለሁ ብዬ አልጠበኩም። ለሌሎች ሴቶች ምሳሌ የሚሆን ሽልማት ነው። ምንም እንኳን ወጣት ብሆንም ሌሎችን ሴቶች ለማየት መቻሌ በራሱ እጅግ ድንቅ ነገር ከመሆኑ ባሻገር የሚያበረታታም ነው። የዛሬ አምስት ዓመት ግድማ የጋራ ህልም ባላቸው ስድስት ኢትዮ አሜሪካውያን ሴቶች የተቋቋመ ድንቅነሽ የሽልማት መርሃ ግብር በዋነኝነት በመስራቾች ርብርብና በደጋፊዎች አስተዋጽኦ ዛሬ ላይ መድረሱ በተወሳበት መድረክ ላይ ጅምር ተግባራቶቹ ተስፋፍተው ተገቢ እውቅና ማግኘት የሚገባቸው ተጨማሪ ሴቶች ወደ አደባባይ የወጡ ዘንድ የዓላማ ተጋሪዎች የማይረግብ ድጋፍ እንደሚያሻ መስራቾች ተናግረዋል። በዘንድሮው የድንቅ ነሽ መርሃ ግብር ላይ ከቁም ነገሩ ዝግጅት ጎን ለጎን ድንቅ የስነ ግጥምና ሥነ ጽሑፍ ሥራዎችን ያቀረቡ ሴቶችም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አሁን ደግሞ ለየት ወዳለ ርዕስ ነው የምናልፈው። በቀይ ባህር ኤደን ባህረ ሰላጤ ከትላንት በስቲያ ሰኞ ከሁቲ አማጽያን በተተኮሰ ሚሳኤል የተመታ አንድ መርከብ ጉዳት ደርሶበታል። ዩናይትድ ስቴትስና እንግሊዝን ጨምሮ ወደ 24 የሚጠጉ ሀገራት ጥምረት የውሃውን ደህንነት ለመጠበቅ ጥረት ሲያደርጉ ቆይቷል። በዚህ ዙሪያ የተሰናዳውን ዘገባ ደረጃ ደስታ እንደሚከተለው ያቀርበዋል። ባለፈው ወር ይህቺ ሩቢማር የተባለች መርከብ ወደ ቀይ ባህር ግርጌ በመጓዝ ላይ ያለች በሁቴዎቹ አማጺያን ሚሳኤል ከተመታች በኋላ ቀስ በቀስ እየሰጠመች ስትሄድ ትታያለች። ሩቢማር ሁቴዎች ጥቃት ካደረሱባቸው መርከቦች መካከል የሰጠመች የመጀመሪያዋ መርከብ ነች። ይሁን እንጂ ሁቴዎች ከአስር በላይ የሆኑ በርካታ መርከቦችን ሲያጠቁ ካለፈው ህዳር አጋማሽ ጀምሮ ቢያንስ አንድ መርከብ ከአገልግሎት ውጪ አድርገዋል። የኢንዲያና ክፍለ ግዛት ሪፐብሊካኑ ሴኔተር ቶድ ያንግ፣ አሁን እኛ በእውነተኛ የጸጥታ ቀውስ ውስጥ ነን። ይህም ለአካባቢው ብዙ ኢኮኖሚያዊና ዲፕሎማሲያዊ ቀውስ የሚያስከትል ነው። ቻይና ግን እዚህ ውስጥ የትም ቦታ የለችም። የዩናይትድ ስቴትስና የእንግሊዝ ጦር ኃይሎች የመን ውስጥ ባሉ ሁቲዎች ላይ በማነጣጠር የንግድ መርከቦችን ለመምታት የሚጠቀሙባቸውን መሳሪያዎችና ራዳሮችን ለማጥፋት ተደጋጋሚ ጥቃቶችን ከፍተዋል። ይህ ችግር ባለፈው ሳምንት በሕግ መወሰኛው መድረክ ፊት ቀርቦ ተሰምቷል። ሪፐብሊካኑ የዩታው ሴኔተር ሚት ራምኒ እዚያ የምንገኘው ባንዲራችን እያውለበለብንና ወንድና ሴት ወንድሞቻችንን ለጉዳት በተዳረጉበት ሁኔታ ውስጥ ነው። ወደ ቀይ ባሕር የሚደረገው ንግድ በመዘጋቱ ትልቋ ተጎጂ እንደምገምተው ቻይና ሆና ሳለ እነሱ ግን የሁሉም ወዳጅ መሆናቸውን ለማስመሰል ከዳር ተቀምጠዋል። የሕግ መወሰኛው ምክር ቤት አባላት በየመን የዩናይትድ ስቴትስ ልዩ መልክተኛ የሆኑትን ቲም ላንደርኪንም አስተያየት አድምጠዋል። ከተወሰነ ደረጃ በነጻ ተጠቃሚ የመሆን ነገር እያየን ነው። ያ በፍጹም ተቀባይነት የለውም። ዓለም አቀፋዊ መፍትሄ ስለሚያስፈልገው ዓለም አቀፍ ችግር ስንነጋገር ቻይናውያን በከፍተኛ ደረጃ ተሳታፊ እንዲሆኑ እንፈልጋለን። በዋሽንግተን የቻይና ኤምባሲ ቃል አቀባይ በቅርቡ ለቪኦኤ እንደተናገሩት በአጠቃላይ ቻይና የዓለም አቀፍ የመርከብ መተላለፊያ መስመሮችን ደህንነት ለመጠበቅ ከሁሉም አካላት ጋር ለመስራት ዝግጁ ነች ብለዋል። ቻይና በየካቲት ወር የባህር ኃይል መርከቦቿን ወደ ባህረ ሰላጤው ማሰማራቷ ተዘግቧል። ቪኦኤ እና ሌሎች ግን መርከቦቹ ወደ ቀይ ባህር ክልል መድረሳቸውን ማረጋገጥ አልቻሉም። የፔንታገን ቃል አቀባይ ሜጀር ጄኔራል ፓት ራይደር ቻይና ገንቢ ሚና መጫወቷን እንደግፋለን። ይሁን እንጂ እኔ እስከማውቀው በአሁኑ ወቅት ዓለም አቀፍ መርከቦችን ለመጠበቅ ወይም ለባህር ኃይሎች የትኛውንም አይነት እገዛ ለማድረግ ምንም አይነት ሥራም ሆነ የድጋፍ ቃል አልሰጡም። ስለ ሚሳይሎቻችንና ሰው አልባ አውሮፕላኖቻችን የጠለፋ ቴክኖሎጂ አሰራር መረጃ ለመሰብሰብ መርከቦች እንደሚልኩም አሳማኝ ማብራሪያም አለ። ተንታኞች እንዳስጠነቀቁት ቻይናውያን ባለፉት አስርት ዓመታት ውስጥ ጥቂት ዓለም አቀፍ ችግሮችን ለመርዳት በተለያዩ አጋጣሚዎች ቢሞክሩም፣ ተሳትፏቸው ግን ሁልጊዜም በምክንያታዊነት ብቻ እንዳልሆነ ያስጠነቅቃሉ። በብሩኪንግ ተቋም ከፍተኛ የውጭ ፖሊሲ ባልደረባ ማይክ ኦሃን ሎን እኔ የምገምተው ቻይና ከጠቅላላው ሁኔታ አንጻር በጥቂቱ ድጋፏን ለመስጠት በእርግጥ ትሞክራለች፣ ግን ደግሞ አዎ መርከቦቿ የበለጠ ትኩረት የሚያደርጉት የዩናይትድ ስቴትስን በመሰለል ላይ ነው። ቤጂንግ የኢራን ድፍድፍ ዘይት ትልቋ ገዥ በመሆኗ በአካባቢው የተወሰነ ተሰሚነት አላት። ነገር ግን እስከዛሬ በኢራን ከሚደግፉ ሁቲዎች የሚደርሱ የሚሳይል ጥቃቶችን ለማስቆም በኢራን ላይ በቂ ጥረት ማድረጓን አላሳየችም። ታጣቂዎቹ የሁቲ አማጽያን ከቻይናና ሩሲያ የሚመጡ መርከቦች በቀይ ባህር በኩል በሰላም ማለፍ እንደሚችሉ ቢናገሩም የሩሲያን ዘይት ጭና የነበረች አንድ የነዳጅ መርከብ በዚያ ዓመት መጀመሪያ ላይ በሁቴዎቹ ሚሳይል ተመታለች።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 አስቀድማችሁ በ202267 6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ለዕለቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀቁ። በድጋሚ እንኳን ለዓለም አቀፉ የሴቶች ቀን በሰላም አደረሳችሁ። የደንገረመው መሰናዶውን በመምራት ብርሃን ኃይሉ፣ ስርጭቱን በማቀናበር ከመል አብረናችሁ ቆይተናል። በነገው ምሽት እንገናኝ። ጤና ይስጥልን